ከጎርጎሮሳዊው 1989 ጀምሮ ላይቤሪያን ለ14 ዓመት ሲያምሳት በነበረው የእርስ በርስ ጦርነት ወቅት ለሀገሬው ዜጎች የተስፋ ቀንዲል የነበረ ክስተት ድንገት ከወደ አውሮፓ ብቅ አለ። የሀገራቸው ልጅ ጆርጅ ዊሃ የአውሮፓ ስመጥሮቹን የእግር ኳስ ክለቦች ፓሪስ ሴን ጀርማንና ኤሲ ሚላንን ባለድል ሲያደርጋቸው በቴሌቪዥን ተመለከቱ። የአፍሪቃና የአውሮፓ ኮከብ ተብሎ ሲሸለም ደግሞ በብዙዎች ልብ ነገሰ። አድናቂዎቹ ለስያሜውም አልሰሰቱም። አሁንም ድረስ የሚጠሩት ንጉሥ ጆርጅ እያሉ ነው። በእግር ኳስ ሜዳ ሀገሩን በበጎ ያስጠራው ዊሃ በፖለቲካው መንደርም ተመሳሳዩን ለመድገም ከአንድም ሁለት ጊዜ ሙከራ አድርጓል። በ1997 ዓ ም አሁን በስልጣን ላይ ካሉት ኤለን ጆንሰን ሴርልፍ ጋር ተወዳድሮ ተሸንፏል። የዛሬ ሶስት ዓመት ደግሞ የፕሬዚዳንቷን ልጅ አሸንፎ የላይቤሪያ የሕግ መወሰኛ ምክር ቤት አባል ሆኗል። በመስከረም 30 በተካሄደውና ለሁለተኛ ጊዜ በተሳተፈበት ፕሬዚዳንታዊ ምርጫ 38.4 በመቶ የመራጮችን ድምፅ በማግኘት ከተፎካካሪዎቹ ልቆ ተገኝቷል። ከእጩ ፕሬዝደንቶቹ መካከል ማናቸውም ከ50 በመቶ በላይ ማስመዝገብ ባለመቻላቸው ግን ሁለተኛ ዙር ምርጫ እንዲደረግ ግድ ብሏል። ዊሃ የዛሬ 12 ዓመት በተወዳደረበት ምርጫ በሁለተኛው ዙር መሸነፉን የሚያስታውሱ አሁንም ተመሳሳይ ዕጣ እንዳይገጥመው ሰግተዋል። የቀድሞ የእግር ኳስ ኮከብ ለደጋፊዎቹ ባለፈው ሳምንት ባደረገው ንግግር ግን ምርጫው የቱንም ያህል ዙር ቢካሄድ በደጋፊዎቹ እንደሚተማመን ለማሳየት ሞክሯል። የመጀመሪያው ዙር ሆነ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ማንኛውም ዙር ቢሆን መዘጋጀት ይኖርብናል። ዋነኛው ፕሬዝዳንታዊ ውጩ ራሱን ለፉክክር እንዲህ ቢያዘጋጅም በመጀመሪያ ዙር ምርጫ ሶስተኛ ሆነው የጨረሱት እጩ ፕሬዝደንት ቻርልስ ብሩምስካይን በፍርድ ቤት የከፈቱት ክስ በምርጫው ላይ እንቅፋት ጋርጧል። ከአጠቃላይ መራጮች 9.6 በመቶ ድምፅ ብቻ ያገኙት ብሩምስካይን ምርጫው ተጭበርብሯል ሲሉ ለሀገሪቱ ጠቅላይ ፍርድ ቤት ከሰዋል። በምርጫው ወቅት የተስተዋሉ ሕግን ያልተከተሉ አካሄዶች የድምፅ አሰጣጡን አጠልሽተውታል ሲሉም ወንጅለዋል። ብሩምስካይን ልክ እንደ የኬንያው ተቃዋሚው ራይላ ኦዲንጋ ሁሉ የሀገሪቱ የምርጫ አስፈጻሚ ኮሚሽን ኃላፊዎች ከስልጣናቸው እንዲነሱና በሌሎች እንዲተኩ ጠይቀዋል። ከሁለተኛ ዙር ምርጫ ይልቅ ድጋሚ ምርጫ መካሄድ አለበትም ባይ ናቸው። ብሩምስካይንን ለውድድር ያቀረበው የነፃነት ፓርቲ ዋና ጸሐፊ ዲናያል ሲኖዊ ፓርቲያቸው እዚህ ውሳኔ ላይ የደረሰበትን ምክንያት ያስረዳሉ። የነፃነት ፓርቲ ድጋሚ ምርጫ እንዲካሄድ የሚጎተጉተው መስከረም 30 ቀን 2010 ዓ ም የተካሄደው የነፃ ፍታዊና ግልጽ ምርጫ አነስተኛ መስፈርት እንኳን የማያሟላ ባለመሆኑ ነው። ለዚህም ነው ውጤቱን ከፍተኛ ፍርድ ቤት ደረጃ የምንሞግተው፣ የምንጠይቀው ጉዳዩን ተመልክቶ ድጋሚ ምርጫ እንዲኖረንና ላይቤሪያውያን ይህን ሀገር በአግባቡ የሚያስተዳድር መሪ እንደሚመርጡ ነው። የተቃዋሚ ፓርቲውን ክስ የተቀበለው የሀገሪቱ ጠቅላይ ፍርድ ቤት ባለፈው ማክሰኞ ለሁለተኛው ዙር ምርጫ የሚደረገው ዝግጅት እንዲቋረጥ ወስኗል። ዛሬ ደግሞ ክሱን ተመልክቶ ሁለተኛው ዙር ምርጫ እንደታሰበው የፊታችን ሰኞ ጥቅምት 28 ይካሄድ አሊያም ለሌላ ጊዜ ይተላለፍ እንደው ውሳኔ ያሳልፋል ተብሎ እየተጠበቀ ነው። የላይቤሪያ ጠቅላይ ፍርድ ቤት ክሱን መመልከት ከመጀመሩ በፊት አስተያየታቸውን የተጠየቁ ቻርለስ ኮሮሞሃ የተባሉ የመዲናይቱ የሞኖሮቪያ ነዋሪ በሀገሪቱ ሰላም እንዲሰፍን ከተፈለገ ተቃዋሚዎች ያነሱት ጥያቄ ተገቢውን ምላሽ ሊያገኝ ይገባል ብለዋል። ይህ የህግ ጉዳይ ነው። ሕግ ደግሞ ከለላ የሚሰጠው ለአብላጫዎቹ ብቻ አይደለም። እንደ አብላጫዎቹ ሁሉ ለአናሳዎቹም ከለላ ይሰጣል። ስለዚህ አንድ ፓርቲ በሂደቱ የተለየ ሀሳብ ካለውና ከጥርጣሬ ያለፈ ማረጋገጫ ማቅረብ የሚችል ከሆነ ጥያቄው ሕጋዊነት ይኖረዋል። እኔ እንደማስበው ለሰላም ሲባል ጉዳዩን መመልከት ይገባል። ይህ ካልሆነ ግን ተጨማሪ ችግሮች ያመጣል።